ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክ ይጎብኙ። የህይወት ጉዞ ከውልደት እስከ እድገት የራሷን ምዕራፍ እየዘጋችና እየከፈተች ትራናምዳለች። የትናንት ህይወት የዛሬ ትውስታ ይሆናል። ስለ መጪው የሚያውቅ የለም ምኞትና ተስፋን ከማሳደር በስተቀር የዛሬው አገር ቤትና ባህር ማዶ ወርትረኛ አቶ አበበ ጽጌ ናቸው። የህይወት ጉዞ ትረካ መነሻቸው የትውልድ ቀያቸው ወሊሶ ነው። የተወለድኩት ወልቂጤ ልዩ ቀበሌ ስሙ ድብድብ የሚባል አካባቢ ነው። እዛው አካባቢ ካደኩ በኋላ ራዘ ስላሴ ትምህርት ቤት ወልቂጤ፣ ከዛ ገረሱ ዱኪ ወሊሶ፣ ከዛ ይህ አብዮትም መጣና እንግዲህ ወደ ትግሉም ተገባ። አቶ አበበ በለጋ ዕድሜያቸው የ1966ቱን የኢትዮጵያ ህዝባዊ አብዮት ንቅናቄ ተከትሎ በወቅቱ ስመገንን የነበረው ኢትዮጵያ ህዝብ አብዮታዊ ፓርቲ ኢህፓ ወጣቶች ክንፍ የሆነው የኢትዮጵያ ህዝብ አብዮታዊ ወጣቶች ሊግ ኢህወሊ አባል ሆኑ። እንደ ዘመናቸው ወጣቶች ኢትዮጵያን በሶሻሊስታዊ ስርዓት ለመታደግ ሆኖም የመጨረሻው የኢትዮጵያ ዘውዳዊ ግዛዝ ሲያከት ሥልጣነ መንግሥቱ በወቅቱ አዲስ በተመሰረቱት የፖለቲካ ድርጅቶች እጅ ሳይሆን በአገሪቱ የጦር ኃይሎች መዳፍ ስር ወደቀ። ሰራዊቱም የጦር ኃይሎችና የፖሊስ ሰራዊት ጊዜያዊ ወታደራዊ አስተዳደር ደርግ መሠረተ፣ የሽግግር መንግሥትም ቆመ። የወጣቱ አበበ ጽጌ ፓርቲም ዋነኛ ሥልጣን ተቀናቃኝ ሆኖ ቀረበ። ያለምንም ደም ኢትዮጵያ ትቅደም የተዘመረለት አብዮት አያሌ ወጣቶችን ለስራት ለስደትና ህልፈተ ህይወት ዳረገ። የወጣቱ አበበ ጣፍንታም ስራትና ስደት ሆነ ህይወት ውጣ ውረድናትና ብዙ መከራና ችግር ከዛ ማዕትም ተርፌ፣ የባሀፓ ሳይሆን ያው የመጀመሪያው ወጣት ክንፍ እያለን ነው ያወል እያለን ነው። ከዛስ ምን ያህል ጊዜ ስር ቆዩ? አንድ አመት በመጨረሻ እስከወጡ በኋላ የነበረው ህይወቱ ምን ነበር? የእስር ቤት ህይወት ውስጥ ምን ይመስል ነበር እስር ቤቱ? በጣም በጣም አሰቃቂ የነበረ ነው። አንደኛ አራት በአራት የማይሆን አንድ ትንሽ ቤት ሃያ ሰላሳ ሰው ነው የሚያስሩት። በዛ ላይ እንኳን ሽንት ቤት በቀን አንድ ጊዜ ጠዋት እና ማታ ሁለት ጊዜ፣ እና በዛም የተለያየ ሰው ነው እኛ ላይ ደግሞ የነበረው። ከዛው አውጥተው ደግሞ ያው ይገላሉ፣ ይረሽናሉ እና በጣም ውጥረት የነገሰበት ህይወት የሚያስጠላ፣ ከዛ ደግሞ የገዛ ጓደኞች ገለው አናርኪስት ምን ብለህ አውግስት ትባላለ በግድ እና በጣም ሰው መሆንን የሚያስጠላ የሰው ልጅ በዛ አይነት ሁኔታ አያዝም። እንግዲህ አመለካከትና አስተሳሰቡ ለምን ከኝ የተለየ ለምን የተለየ ሀሳብ ተናገርክ በሚል ነው ነገሩ። ስለዚህ ያ የደረሰው በደል ተዘርዝሮ አያልቅም። ራሱ ናይት ሜር ነው ራሱ ራሱ ማስታውሶ ሱኑ መናገሩ ራሱ በጣም ከረጅም ጊዜ በኋላ በጣም ሚዘገንን ነው። ኤንወይ ትረፍ ያለው ህይወት ተርፌ ከዛ እስር ቤትም ከወጣው በኋላ አላረፈም። እነኚ አሁንም አይተኙም። የተወሰኑት ደግሞ ያው ወደ ሰደድም አልሬድም የተለያዩ ድርጅቶች ገቡ። እኛ እኛ ደግሞ እኔ በተለይ ምንም ከአሁን በኋላ የትኛውም ፖለቲካ ድርጅት አልገባም በሚል ነው። ያ ስላልፈለግኩ ነው እነሱም ደግሞ ስለሚያስገድዱ እና እምቢ ያለው ደግሞ ያው እኛን ስለማይደግፍ ነው ስለሚሉ፣ ብቻ እኔ አሁን ትምህርት የመማር ነው የምፈልገው አሁን በኋላ የፖለቲካ ድርጅት አልሳተፍም ስላቸው ደስተኛ አልነበሩም። እንደገና መልሰው የተወሰነ ጊዜ እንግዲህ አባቴ ትንሽ የተለያዩም ሰዎች ስለሚያውቅ በተለያየ ልጅ የምናደረገ ብሎ ያው በተጽዕኖ በምን ተብሎ እንደገና ፈቱኝ። መልሰው እንደገና የሆነ ነገር አንድ ነገር ረብሻ ወይ የሆነ ነገር ከሰሙ ደግሞ የሚጠረጥሩን እኛኑ ጋር ነው የሚመጡት ስለዚህ ይህ ሁሉ ሰፈር ከማድረግ ለምን አልቅላቸውም የሚል በአሜሪካ በኩል ነው መስመሩ የተዘረጋው። ወደ ጎንደር ተጓዝኩኝ። እኔ ራሱ ከሸዋ አውራጃ አንድ ጊዜ ምናልባት ወላይታ ስወዶ ሄጃለሁ ይመስለኛል ለሁለት ወር አጎቴ አግሮኖሚስት ነበረ እንጂ ማለትም አብዛኛውም የኢትዮጵያ ክፍል ማውቀው አልነበረም። ከዚያ ለመጀመሪያ ጊዜ አባይን ተሻገሬ ወደ ጎንደር ሄድኩኝ። ከወሊሶ ተነስተው ጎንደር ከደረሱ በኋላ ኢትዮጵያን ድንበር በእግር ተሻግረው የረገጡት ምድር የሱዳን አፈር ነበር። የተሻገሩት ድንበርም ከባላገርነት ወደ ስደተኝነት ለወጣቸው። ለስደት ያበቃቸው ፖለቲካዊ አተያይና የሃፓ አባልነታቸው ሱዳንም አልተለያቸውም። ይሁን እንጂ ከሱዳን አውጥቶ ለኒውዚላንድ ሲልም ለሀገር አውስትሬሊያ ነዋሪነትና ቤተሰብ ምስረታ አብቅቷችኋል። ጎንደር አንድ ሶስት ሳምንት ቆየው። ከዛ ያው ሰዎች ነበሩ በመስመር የተዘጋጀ ወደ ሱዳን ገባን ማለት ነው። እና መንገዱ ቀላል አልነበረም። ከጎንደር እራሱ ስንወጣ በእግር ቶታሊ አንድ አምስት ቀን እያረፍን ነው ይሄድ ነው ሱዳን የሚገርም መጀመሪያ ስንገባ ጠረፍ ላይ ያው ያው ወታደሮች ነበሩ። እዛ ጦር ካምፕ ነበረ። ማንነታችን ጠየቁ። እኛ ያለውን መንግስት ተቃውመን ነው የወጣ ነው የሚል ከዛ እኛም ወደ ገዳሪፍ የሚሉት ቦታ እንድንሄድ አደረጉ። ከዛ የተወሰነ ጊዜ ያው ቆየን። እዛ እኔም የተወሰነ ቀይ መስቀል ውስጥ ስራ ጀመርኩኝ። እዛ ሰራ። ከዛ በኋላ ያው ብዙ ጊዜ ያው ተበታት ተበታትኖ የነበረው የዚሁ የሀፓው ክፍል ውይይት እንደገና ተጀመረ ይሄ የተጀመረው ትግል መቀጠል አለበት መታገል አለብን የሚል ውስጥ ገባሁ በእርግጥ ቤተሰብም ነበረኝ አሜሪካ ለምን አትመጣም ምናምን ሲሉ ይሄንማ እንደው ከሀገሬ ርቄ ያ ሁሉ ወጣት የሞተበት አሁንም ያቺ ሀገር ዲሞክራሲ የህግ በላይነት አልተከበረም እና ትግሉ መቀጠል አለበት የሚል ጭንቅላት ይወስ ስለነበረ እንደገና ያንንም ሀፓጆ ወይን ያው እዛ ከተማ ውስጥ ገዳሪፍና ካርቱም እየተንቀሳቀሱ ያው ማደራጀት ስራ ጀመርን። ያው እስከ መጨረሻ ወያኔና ሻባ ስልጣን እስከሚይዙ ድረስ ያው ከዛ ሱዳንም አላስኖር አሉን። ከዛ ያው የተወሰኑ የአፓ የኛው አብረው የነበሩን ጓዶች ከታፈኑ በኋላ እኛ ዩኤንኤችሲአር እዚህ መኖር አንችልም፣ ሰዎቻችን እየታፈኑ ነው፣ እኛም ነገ ይሄን ጣ ነው የሚጠብቀን በሚል እዛ ግፊት ስናደረግ የተወሰኑት ውጭ ያሉትም ደግሞ ጥረትም ስለተደረገ የተወሰነውን ዴንማርክ የተወሰነውን ደግሞ ኒውዚላንድ እንድንሄድ ተደረገ። ኒውዚላንድም አንድ አምስት አመት ከቆየሁ በኋላ ያው የእኔም የልጆቼን እናት እዛ ነው የተገናኘን። አሁን ሶስት ወንድ ልጆች አሉኝ። የመጀመሪያው ልጄ ዩኒ ነው ፈሪስቲን ነው። ሁለተኛው ዩሪ ለቨን ነው። ሶስተኛው ደግሞ ገና ሲክስ ነው አሉ። አሁን እንግዲህ ልጆቼ በማስተማር ላይ ነው ያለው። አገሩን ለሚያፈቅር ሰው ባህር ማዶኝነት አገርን ከውስጥ አስወጥቶ አያስረሳምና አቶ አበበ ዛሬም ካድማስ ባሻገር ስለ አገራቸው መልካሙን ያልማሉ። የለጋ ወጣት ሕይወት ምኞታቸውም እውን ሆኖ ለማየት ተስፋ ያደርጋሉ። እስከዚያም ባሉበት አገር አውስትሬልያ ኢትዮጵያውያን ማኅበረሰብ የበኩላቸውን አስተዋጽኦች እየቸሩ ስራላያው ህይወቴ ምንድን ነው? አንደኛ ልጆቼን ማስተማር በመቻሌ ደስተኛ ነኝ። አጠቃላይ ባለው ሁኔታ ነኝ። እሰራለሁ፣ ጥሩ ኑሮ፣ ቤትም ሰርተን ጥሩ ቤት እና እንኖራለን። ባለቤቴም የራሷ ሬስቶራንት አላት እና አለን ማለት ነው እንግዲህ እኔም የተወሰነ ልጆችም ከትምህርት ቤት ከመጡ በኋላ የማታ ሽፍት እሰራለሁ። ጥሩ ኑሮ ነው የምንኖረው። ቤተሰብም ረድተን ልጆቻችንም በጥሩ ሁኔታ ተመስገን ነው። ኑሮ የምታማርረው አይነት አይደለም። ቀደም ሲሉ እንደነሱት አሁን አውስትራሊያ ለመገኘት አንዱ ሰበቡ ገና በለጋ ወጣትነት እድሜዎ ከኢትዮጵያ ፖለቲካ ሕይወት ሳቢያ ተገፍተው ሱዳን ከዛም ኒውዚላንድ አድርገው እዚህ መጥተው ነው። ያ በልጅነቶ ያለሙለት የደከሙለት የትግል ሕይወት በአሁኑ ወቅት በሀገሪቷ በሽግግር ላይ ትገኛለች፣ ምን አይነት ፍሬ አፍርቷል ብለው ያስባሉ? ለወደፊትስ ለሀገሯ ለኢትዮጵያ ያለውት ምኞትና ተስፋ ምንድን ነው? ካሳው ምንድን ነው አሁን እኛ እንደ አያፓ አገር ቤት ይሄን ነገር መቼም በፊት ወያኔው አጠቃላይ ሁሉም ነገር በተቃዋሚዎች በሩን ዘጋግቶት የነበረ ሁኔታ ነው አትሊስት በሩን የፖለቲካ ምህዳሩ ትንሽ ከፈት ስላረጉ ያንን ገብቶ መጠቀም ያስፈልጋል በሚል ከህዝባችን ጋር ምን የስደት ፖለቲካ አይተነዋል መግለጫ በማውጣት ሀገር መቀየር አይቻልም ስለዚህ ገብቶ የራሳችን አስተዋጽኦ ማድረግ አለብን በሚል እምነት እንግዲህ ያው ሻፓ ኦፊሻሊ ገብቷል። አገር ቤት እየተንቀሳቀሱ ነው ጓዶች። ከዛ በተለያየም ጎንደር፣ ደሴ፣ አዲስ አበባ እንደዚ የተለያዩ ቦታዎች ላይ ያው ጽህፈት ቤት ከፍቶ እየተንቀሳቀሰ ነው ኦፊሻሊ። እኛም ደግሞ ያንንም ለማጠናከር ባለን አቅም በገንዘብም በሀሳብም ያው መጀመሪያ ያ ሁሉ የተሰዉለት ለዴሞክራሲ የተደረገው ትግል ለስርዓት ለውጥ የተደረገው አሁንም በዛች ሀገር ውስጥ የሰብአዊ መብትም ሆነ ዴሞክራሲያዊ መብት እስካልተከበረ ድረስ ትግሉ መቀጠል አለበት ባይ ኤኒ ሚንስ እና የኢትዮጵያ ሕዝብ የራሱ በህዝብ የተመረጠ መንግስት እስከሚመጣ ድረስ ጥረታችን ይቀጥላል። እኔም በህይወት እስካለው ድረስ ይህንን እውን እንዲሆን አቅሜን አስተዋጽኦ ከማድረግ ወደኋላ አይደለም። ሌሎችም አብረውኝ ያሉት ከንም እንደዚሁ ይህንኑ ነው አብረን የምንሰራው። በተቻለን አቅም አገር ቤት ያለውን እንዲጠናከር የሚችልበት መንገድ፣ በተለያየም ጊዜ እዚህ ከኖርዝ አሜሪካም ከተለያየ አገር ቤትም እየገቡ የተወሰነ ጊዜ አጠናክረው፣ ያው እዚህ ደግሞ ሰው ቤተሰብም አለው። ገባ እንደ ድሮ ሲንግል በነበርክበት ጊዜ ነው ቤተሰብም የለህም፣ ሙያተኛ ነበርክ ማለት ይቻላል። አሁን ግን ከቤተሰብ ጋር መቼም ሙያተኛ መሆን ስለማይቻል ቤተሰብንም ሉክ አፍተር ማድረግ ስላለ እና አሁን አንድ ፋይናንሽሊ ሰፖርት በማድረግ በሀሳብም በተለያየ መንገድ እንግዲህ ያንን ጥረት ለማሳካት ሙከራ እያደረግን ነው። እንግዲህ ሆፕፉሊ ኢትዮጵያ ሁኔታ በተለይ አሁኑ ምንድን ነው ይህ ሀያ ሰባት አመት እነ ወያኔ የተከሉት መርዝ በተለይ የዘር ፖለቲካው እርስ በእርሱ በጣም ህብረ ብሔራዊ ለሆነ ድርጅት ህብረ ብሔራዊ የሆነ አመለካከት ላለው ድርጅት በጣም ከባድና አስቸጋሪ ወቅት አደረጉት። ቢኮዝ አንደኛ እኔ ነኝ የዚህ አካባቢ ተጠሪ ባለቤትም እኔ ነኝ ይልሃል። ኢትዮጵያ የሚለው ነገር በተለይ ህብረ ብሔራዊ የሆነ አመለካከት ኢቭን ወጣቱ ሳይቀር የረጩት መርዝ፣ ያ ያ ችግር አለ እንግዲህ ያንንም ወርከም ለማድረግ በተቻለን ጥረት መስራት ያስፈልጋል። የሚል ነው። ወደዛ እየተሰራ ነው። ውጤቱን እንግዲህ በሂደት የምናየው ይሆናል ሁሉንም በፖለቲካው ዘርፍ ብቻ አይደለም። እዚህ አውስትራሊያ ውስጥ ባሉበትም ወቅት አንዱ የሚታወቅበት ጉዳይ ቢኖር ለማህበረሰቡ ግልጋሎት አስተዋጽኦም በማበርከት ነው። በማህበረሰቡ የሚያደረጉትን አስተዋጽኦዎች እንደምን ያነሷቸዋል? ለምን እዚህ አይነት አስተዋጽኦ ለማድረግ ጥረት ያደረጉ? ወደፊትስ በማህበረሰቡ ውስጥ ምን አይነት ግልጋሎቶችን ለማበርከት ተዘጋጅተዋል? የማህበረሰቡ ጠንክሮ ያለመቆምስ ችግሮች ምንድን ናቸው ምንስ መደረግ አለበት ይላሉ? እኛ በተለይ እዚህ ይሄ ህብረተሰቡ በተለይ በነገድ በብሔረሰብ እንድተከፋፈለና አንድ ላይ እንዳይሆን እኛ የበኩላችን ጥረት አንድ ላይ እንዲሆን ጥረት እናደርግ፣ እስቲ ምን ያስፈልጋል በሚል እንግዲህ አንድ ሰፖርት ኮሚቴ፣ ኢትዮጵያ ድጋፍ ኮሚቴ በማቋቋም በተለይ ኢትዮጵያዊነት እንዲያበብ ይህን ወያኔ የረጩትን መርዝ ሊያከሽፍ የሚችል ካውንተሩን ሆናል አይደለም። በዛ ደረጃ ለመስራት ያው ከሌሎቹም አብረውን ከሰሩ ሰዎች ጋር ሆኜ እኔም የበኩሌን አስተዋጽኦ ለማድረግ ሞክሬያለሁ። በዚያ ደረጃ ሌላው ደግሞ ለፍትህ ለእኩልነት ለዛ ህዝብ ሲታገሉ ለታሰሩት አሁን በፊት ለነ በቀለ ገርባ ለነ አንዱ አለም ለሌሎቹም እንደዚሁም ለተፈናቀሉትም ለሚታገሉትም የተቻለንን አሰባስበን ለመርዳት ከሚደረገው ትግል እኔም የበኩሌን አስተዋጽኦ አድርጌያለሁ። አሁንም ቢሆን በህይወት ያለው ለኢትዮጵያ የሚሆን ነገር፣ ለኢትዮጵያ የሚጠቅም ነገር፣ ለኢትዮጵያ ህዝብ የሚጠቅም ነገር የበኩሌን አስተዋጽኦ ለማድረግ በኮሚኒቲም ሆነ በተለያየ መልኩ ማለት ነው እና ተሳትፎ ይቀጥላል። በዛ ደረጃ ወደፊትም ጠንካራ የሆነ የኢትዮጵያዊነት መንፈስ እንዲያብብ ነው የኔ ህልም። ያንን ነው ያንን አክቲቭ ለማድረግ ጠንክሮ ከሌሎቹም ወገኖች ጋር ለመስራት እቅዱም ዝግጅቱም ፍላጎቱም አለኝ። መልካም አቶ አበበ ጽጌ ስለ ቃለ መልሱ እናመሰግናለን። እግዜር ይስጥልን። አቶ ካሳሁን አመሰግናለሁ። እኔም እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።